በዚህ ሳምንት ወደ ካርቱም የተመለሱ አንዳንድ የሱዳን አማጽያን መሪዎች ከመንግስት ጋር ያደረጉትን አዲሱን የእርቀ ሰላም ስምምነት በጥሩ መንፈስ ተግባራዊ ለማድረግ ቁርጠኝነት ያላቸው መሆኑን ተናግረዋል። በርካታ የተቃዋሚና አማጽያን ኃይላትም ወደ ካርቱም ተመልሰው ሰራዊቶቻቸውን ከሱዳን መንግስት ጦር ሳይቀር በመቀላቀል አንድ የተባበረ የሱዳን ሰራዊት ለማቋቋም ጭምር መስማማታቸውን ገልጸዋል። ልዩነትና መድሎን አስወግደው የዜጎች እ እኩልነት የተረጋገጠባትን አዲሲቷን ሱዳን በጋራ ለመመስረት የጋራ መንግስት ለማቋቋም መነሳታቸውንም እየገለጹ ነው። ከካርቱም የተላከውን የማይክ አቴን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ስምምነቱን ከመንግስት ጋር የተፈራረሙትና የአማጽያኑ ድርጅቶች ጥላ ድርጅት የሆነው የሱዳን አብዮታዊ ግንባር ሊቀመንበር የሆኑት አሊ ሀዲ እድሪስ ባለፈው ማክሰኞ ካርቱም ውስጥ ለጋዜጠኞች እንደተናገሩት አጋጣሚው አድሺቱን ሱዳን ለመገንባት ወርቃማ ዕድል እንደሆነና ሁሉም የሱዳን ዜጎች በእኩል ዓይን የሚታዩበት አድርገው እንደሚመለከቱት ተናግረዋል። እድሪስ ጨምረው እንደተናገሩት የሌሎች ተቃዋሚ ድርጅት መሪዎችም በዚህ ሳምንት ወደ ካርቱም በመመለስ ልባቸውን በቅንነት ክፍት ያደርጋሉ ብለዋል። ይህ ስምምነት ቀደም ብለው ከነበሩ ስምምነቶች ሁሉ የተለየና ታላቅ ስምምነት ነው። ይህ ስምምነት በሁሉም የፖለቲካ አግባቦች የተፈረመ ነው። የአገር ውስጥና ዓለም አቀፍ ድጋፍ የተቸረው ስለሆነ መላ የሱዳን ዜጎች ከስምምነቱ ጎን ተሰልፈው አብረን ተግባራዊ እንደምናደርገው እተማመናለሁ። እድሪስ እንደሚሉት በደቡብ ሱዳን ጁባ በተደረገው ስምምነት መሰረት አሁን ሁሉም ተቃዋሚ ድርጅቶች የሽግግሩ መንግስት አካል ናቸው። እድሪስ ለጋዜጠኞች ሲናገሩ እንዲህ ብለዋል። ከዛሬ ጀምሮ የሽግግር መንግስቱ የሚያስተላልፋቸው ውሳኔዎችና ፖሊሲዎች ለሚያስከትሏቸው ነገሮች ሁሉ ሁላችንም ኃላፊነት እንወስዳለን። ሱዳናውያን ዜጎቻችን በብርቱ እንደተቸገሩ እናምናለን። አሁን የተከማቸ ነዳጅ፣ ዳቦና ሌሎች መሠረታዊ ፍጆታዎች አሉ። ዜጎቻችን ከዚህ አሁን ካለንበት የተሻለ ሕይወት ይገባቸዋል። ባለፈው ሳምንት የሱዳንን የልዕልና ካውንስል የሚመሩት ጄኔራል አብዱልፋታ ላብርሃን በሰሩት የሰብአዊነትና በጦር ወንጀለኝነት በዓለም አቀፉ ፍርድ ቤት ከሚፈለጉ ግለሰቦች በስተቀር በመንግሥት ላይ ጠመንጃ ላነሱ አማጽያንና ተቃዋሚዎች በሙሉ ምህረት ሰጥተዋል። ባለፈው እሁድ የሰላም ስምምነቱ በተከበረበት ወቅት ወደ ካርቱም የተመለሱት የተቃዋሚ ቡድኖች በመንግስት ባለስልጣናት መልካም አቀባበል ተደርጎላቸዋል። በዓሉም ላይ በሰሜን ያለውን የሱዳን ሕዝብ ነጻነት ንቅናቄን የሚመሩት ማሊክ አጋር ሲናገሩ የሰላም ስምምነቱ በቅን ልቦና ከተደረሰ በመላው ሱዳን ሰላም የሚሰፍንበትን ጥርጊያ መንገድ ይከፍታል ብለዋል። አጋር አክለውም ሁሉም የሱዳን ፖለቲካ ኃይሎች በተወገዱት የሱዳኑ ፕሬዚደንት ኦማር አልባሺር ዘመን ለአስርት ዓመታት የወደመው የሱዳንን ማኅበራዊ እሴት መልሰው ለመገንባት ሰላምን እንደ መሳሪያ እንዲጠቀሙ አሳስበዋል። እጆቻችንን አብዮታዊ የፖለቲካ ኃይሎች ውስጥ ካሉ ወንድሞቻችን እጆች ጋር ለማያያዝ እየመጣን ነው። ስለዚህ አዲሲቷን ሱዳንን ያለምንም አድሎ በእኩል ዜግነት እንገነባታለን። አብረን ተባብረን ከሰራን ይህ የሚቻል ይመስለኛል። እኔና ሌሎች የተቃዋሚ ድርጅቶች መሪዎች ከአሁን በኋላ ሱዳን ሌላ መለያየትን የምታይ አገር አለመሆኗን ማሳየት እንፈልጋለን። አጋር ጨምረው እንደተናገሩት በፊርማ የተረጋገጠው ስምምነት ሁሉንም የመንግስትና የተቃዋሚ ኃይላትን ሰራዊት ወደ አንድ የሱዳን ሰራዊት ለመቀየር መወሰኑን የሱዳንን ሕዝብ ህብረ ልዩነት አጉልተው የሚያሳይ ነው ብለዋል። እነዚህ ኃይሎች እንደ አንድ የተባበረ የሱዳን ጦር በመሆን የተለያየውን የሱዳን ሕዝብ ይወክላሉ። በአጭር ጊዜ ውስጥም አንድ ወጥ ከሆነው የሱዳን ሰራዊት ጋር ይዋሃዳሉ። የተባበረው የሱዳን ጦር መች እንደሚመሰረት ግልጽ አልተደረገም። ጄኔራል አልቡርሃን እንደተናገሩት ከሆነ የሱዳን ልዕልና ምክር ቤት አባል የሚሆኑት ሶስት ተጨማሪ አባላትን በቅርቡ ይሰይማሉ። ይህም የምክር ቤቱን አባል ቁጥር ወደ 14 ከፍ ያደርገዋል። በስምምነቱ መሰረት ሌሎችም ለውጦች በሱዳን ካቢኔዎች ውስጥ እንደሚደረጉ ተነግሯል።